Salaamla Nante Hunu Gabina Bio America American Adjunct kemi Kamik Abullah Chukudosh Makacha. Especially since my sister was the prettiest record holder. በተለይም የመጀመሪያ ሪከርዱን ይዛ የነበረችው እህቴ መሆኗ ትልቅ ነገር ነበረው። የእህቴን ሪከርድ ለመስበር የተሻልኩት ሰው ኔ ነኝ። ቤተሰቦቼ በዚህ በያዝኩት የትምህርት መንገድ በመምጣት እዚህ በመድረሴ በጣም ደስተኛ ናቸው። እኔም በጣም ደስተኛ ነኝ። ይህንን የትምህርት ጉዞ ማድረጉ ዋና ዓላማው ሪከርድ በመስበር አሊያም ትንሿ ተመራቂ መሆን አይደለም። ዋናው ነገር የእኔ ትምህርትና እውቀት ብዙ ቦታዎች ላይ ለጥቅም መዋል መቻሉ ነው። ሀና ቴይለር በፈታኝ ሁኔታዎች ውስጥ አልፋ ለታላቅ የቀለም ትምህርት ስኬት የበቃች ትውልድ ኢትዮጵያዊት ናት። ዛሬ ምሽት ከሷና ከቤተሰቦቿ ጋር ቆይታ ይኖረናል። ለሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙስ ይመራለው በምስልና ድምጽ ንብሩ አብራኝ፣ የምታመሻው ብርሃን አይሉናት አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በካቲት ወር ላይ የ16 ዓመት እድሜዋን ያከበረችው ልደቷን ያከበረችው ሀና ቴለር በ እዚሁ ዕድሜዋ ከዩኒቨርሲቲ ኦፍ ኖርዝ ቴክሳስ የፒኤችዲ ትምህርቷን እንድትማር ጥሪ የቀረበላት ሲሆን ከመጀመሪያ ዲግሪዋን ከተቀበለችበት ከቴክሳስ ውመንስ ዩኒቨርሲቲ ደግሞ ማስተርሷን የመቀጠል እድል አግኝታለች። ትውልደ ኢትዮጵያዊቷ ሀና ቴለር ወላጅናቷን በቲቪ በሽታ ካጣች በኋላ በጉድፈቻ መልኩ ነበረ ወደ ዩናይትድ ስቴትስ የመጣችው። ከሀና ና እንዲሁም ደግሞ ከወላጆቿ ጋር የተደረገው ቆይታ በመቀጠል ይቀርባል። ኤደን ገረመ ሆናት ያዘጋጀችው የ ስድስት ዓመቷ ትውልደ ኢትዮጵያዊ አሜሪካዊ ታዳጊ ሀና ቴለር ሽልትስ ከጥቂት ወራት በኋላ የፒችዲ ትምህርቷን ለመጀመር በዝግጀት ላይ ትገኛለች። ይህም ከቴክሳስ ወመንስ ዩኒቨርሲቲ የመጀመሪያዋ ሲያደርጋት ከመላው ዩናይትድ ስቴትስ ከምርጥ አስሮቹ ጎራ የሚያካትታት ይሆናል። በማህበረሰብ ድጋፍ ወይም በሶሻል ወርክ የመጀመሪያ ዲግሪዋን ና ሀና ከትምህርቷ እኩል የሚያሳስባት ወላጅናቷን ያጣችበት የቲቪ በሽታን መዋጋት ነው። ትሪትመንት አክሽን ግሩፕ ከሚባል ተቋም ጋር በቲቪ በሽታ ዙሪያ እየሰራው ነው። እኔም ቀስ ብዬ የራሴ ምርምር መጀመር እፈልጋለሁ። እኔም ሆነ ወላጅ እናቴ በበሽታው ተጠቅተን ነበር። ስለዚህ ኢትዮጵያ ውስጥም ሆነ እዚህ ዩናይትድ ስቴትስ ውስጥም ሊሆን ይችላል በየትኛውም የማደጎ ቤት ውስጥ ያሉ ሌሎች የቲቪ ተጠቂዎች ልክ እንደኔ ሁሉ ወደፊት በተለያዩ ነገሮች ላይ መሪ ሊሆኑ ይችላሉ። ስለዚህ ሌሎች ሰዎችም ተገቢውን እድል እንዲያገኙ ፈልጋለሁ። እዚህ ዩናይትድ ስቴትስ ውስጥም እኔም እንደማውቀው ጥናቶችም እንደሚያሳዩት የቲቪ ተጠቂዎች ቁጥር እየጨመረ ነው። በዚህ የተነሳ እኔን ያጋጠመኝ ነገር ሰዎችን እንዲያጋጥማቸው አልፈልግም። ስለዚህ ቲቪን በፒኤችዲም ሆነ በማስተርስ መርሃ ግብሮች ላይ የምሰራቸውን ጥናቶች ማካተት ይሻለው ምክንያቱም የማስተርስ ዲግሪን በዩኒቨርሲቲ ቴክሳስ ዳላስ ፒኤችዲን ደግሞ በቴክሳስ ወሜንስ ዩኒቨርሲቲ ለመስራት እድሉን አግኝቻለሁ። ሀናን በ2000 ዓ ም አርባ ምንጭ ውስጥ ከሚገኝ ወላጅ አልባ ህጻናት ማሳደጊያ ተቋም በህጋዊ ጉዲፈቻ አማካኝነት ወደ ዩናይትድ ስቴትስ ይዟት ሲመጡ በቲቪ በሽታ መዳከሟ እቤት መድረሷም ላይ ጥርጣሬ እንዲኖራቸው አድርጎኝ ነበር የሚሉት ዊሊያም ሽለትስ የምረቃቷ ቀን ስሜታዊ አድርጓቸዋል። Um, our family is very open about the adoption uh, especially my wife and i being እኔና ባለቤቴ በጉድፈቻ ሂደት ዙሪያ በጣም ግልጾች ነን። በተለይ እኔ ነጭ፣ እሷ ጥቁር በመሆናችን ዘራችን የተለያየ ነው። ስለዚህ ሁልጊዜም ቢሆን የሃናን ስር መሠረት እናከብርላታለን። ከዚህ አኳያ ጥሩ ስራ ሰርተናል ብዬ አምናለሁ። እሷ ልንቀበል ስንሄድ ሁሉም ቤተሰብ ነው ወደ አዲስ አበባ የተጓዘው። ያኔ ለመጀመሪያ ጊዜ ስንቀበላት የሚያሳይ ቪዲዮም አለን። በጣም ስሜታዊ የሚያደርጉ ወቅት ነበረ። ማልቀስ አልፈልግም ነገር ግን ጅማሬዋን አይተሽ ከዚያ ደግሞ ባለፈው ሳምንት አርብ የዩኒቨርሲቲው መድረክ ላይ ወጥታ ከ15 ዓመታት ተኩል በኋላ ድግሪዋን ስትቀበል ማየት በጣም የሚገርም ነው። እሷ ራሱ በጣም የምታስገርም ቆራጥ ወጣት ናት። ጥሩ ነፍስ አላት። በዓለም ላይ ለውጥ ለማምጣት ቁርጠኝነቱም አላት። ሁኔታው ለመጀመሪያ ጊዜ ስናያት የነበረውን ጊዜ ወደኋላ እንድናስታውስ አድርጎናል። ያኔ ትንሽ በጣም በትንሹ ልትጎዳ የምትችል የምታሳሳ ነበረች። እዚህ ዩናይትድ ስቴትስ በነፍስ መድረሷ ራሱ አሳስቦናል። በዛሬው ደረጃ ላይ ደርሳ ማየት ልብ የሚያሞቅና ቤተሰቡን በሙሉ ሜታ የሚያደርግ ነው። ሀና የሽልትስ ቤተሰብ ሁለተኛ ልጅ ስትሆን ታላቅ እህትና ታናሽ ወንድም አላት። ሶስቱም ልጆች በትምህርት ደረጃቸው እጅግ የላቁ በመሆን በቴክሳስ ግዛት ታዋቂነትን አትርፈዋል። ሀናም ራሷ ይህ አሁን የሰበረችው ሪከርድ ከዓመት በፊት 16 ዓመት ከ9 ወር በነበረችው ታላቅ እህቷ ሄሊ ቴይለር ሽልትስ ተይዞ የነበረ የቤተሰብ ሪከርድ ነው። deal especially since my sister was the previous record holder so i am just like በተለይም የመጀመሪያ ሪከርዱን ይዛ የነበረችው እህቴ መሆኗ ትልቅ ነገር ነበረው። የእህቴን ሪከርድ ለመስበር የተሻልኩት ሰው እኔ ነኝ። ቤተሰቦቼ በዚህ በያስኩት የትምህርት መንገድ በመምጣት እዚህ በመድረሴ በጣም ደስተኛ ናቸው። እኔም በጣም ደስተኛ ነኝ። ይህንን የትምህርት ጉዞ ማድረጉ ዋና ዓላማው ሪከርድ በመስበር አሊያም ትንሿ ተመራቂ መሆን አይደለም። ዋናው ነገር የእኔ ትምህርትና እውቀት ብዙ ቦታዎች ላይ ለጥቅም መዋል መቻሉ ነው። ስለዚህ ለእኔም ሆነ ለቤተሰቤ ይህ ትልቅ ነገር ነው። እናና እህት ወንድሞቿ አብዛኛውን የትምህርት ዘመናቸውን ትምህርት ቤት ሳይሄዱ መኖሪያ ቤት ውስጥ ለእያንዳንዳቸው እንደ ባህሪያቸው በተቀረጸ ስርዓተ ትምህርት አማካኝነት ውስጥ በመማር ነው ያሳለፉት ለዚህ ደግሞ በዋናነት የእናታቸው ጥረት ትልቁን ቦታ እንደሚወስድ አባት ዊሊያም ሽሌትስ ይናገራሉ። ዶር ማይሽ ታይለር ሺ ወዝ ቨሪ ፎከስድ She grew up in Compton, California, and uh, her mom was a nurse, her great grandmother was a um, lVN. ባለቤቴ ዶክተር ማይሻ ቴለር በካምፕተን ካሊፎርኒያን ያደገችው፣ እናቷም ቅድማያቷም ነርሶች ነበሩ እና ባለቤቴ ሐኪም ነች። ስለዚህ ትኩረቷ በዋናነት ትምህርት ቤት ነበረ። በቤተሰባችን ውስጥ በዋናነት ትምህርት ትልቅ ስፍራ አለው። ጥሩ ዜጋ መሆን፣ እድገት፣ ዓለምን መቀየር የሚሉት ትልቅ ስፍራ አላቸው። ስለዚህ ይህንን ለማረጋገጥ ቁርጠኞች ነበርን። ይሄ አሁን የወሰድነው መንገድ የእሱ ሀሳብ ነው። በእርግጥ አሁን የደረስንበት ስኬት የመነሻ ነጥባችን አልነበረም። ምክንያቱም የነበረው በመላ ቴክሳስ እንደሚታወቀው የሕዝብ ትምህርት ቤቶች እንበዛም ና ናቸው። የእኛ ልጆችም ጥሩ ውጤት እያመጡ አልነበረም። ከዚያ ለልጆቹ መማሪያ ምቹ የሆነ ስፍራ አዘጋጅተን ሁሉንም ነገር ማድረግ ትችላላችሁ ስንላቸውና ለነሱና ለእነሱ ብቻ የሆነ የትምህርት ስርዓትን ስንቀርጽ ልጆቹ ስኬታማ ሆኑ። ሀና ቴለር ሽልትስ ቀጣይ የትምህርት ትኩረቷ በማህበረሰብ ሳይንስ ዙሪያ ቢያተኩርም እስካሁን ድረስ የምትገባበትን የትምህርት ዘርፍ አለመምረጧንም አጋርታኛለች። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ኤደንን፣ ለቀደመው ዘገባ አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ወደ ቀጣዩ ዘገባ ስንሻገር በኢንተርኔት ላይ የሚሰራጩ ተገቢ ያልሆኑ ስድቦችና የጥላቻ ንግግሮች ላይ የተደረገ አንድ ጥናት ኢትዮጵያ ሴት ውስጥ ኢትዮጵያ፣ ይቅርታ፣ ኢትዮጵያዊ ሴቶች በፌስቡክ፣ በቴሌግራም እና በኤክስ የሚፈጸም ፆታዊ ጥቃት እየደረሰባቸው መሆኑን አመልክተዋል። ማያ ምስክር የላከችልልን ዘገባ ስመኝሽ ቆይታ አሰማናለች። በርካታ ሴቶች ኢንተርኔት ላይ በሚደርስባቸው ጥቃትና የጥላቻ ንግግሮች ምክንያት በኢንተርኔት ላይም ሆነ ከኢንተርኔት ውጭ ከሚደረጉ ህዝባዊ ግንኙነቶች እየራቁ መሆኑን በቅርቡ በፌስቡክ፣ ቴሌግራም እና ቀድሞ ትዊተር ተብሎ በሚጠራው ኤክስ ማህበራዊ ትስስር መድረኮች ላይ የተደረገ ጥናት አመልክቷል። የመረጃ ጽናት ማዕከል የተሰኘ መቀመጫውን በእንግሊዝ ያደረገ መንግስታዊ ያልሆነ ተቋም የመራው ጥናት እንዳመለከተው የኢትዮጵያ ሴቶች በሁሉም የማህበራዊ መገናኛ መድረኮች ላይ ጥቃቶችን እያስተናገዱ ቢሆንም ከሁሉም የከፋው ግን ፌስቡክ መሆኑን አስታውቋል። በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዝኛ በተካሄደው ጥናት ከሁለት ሺህ በላይ ቀስቃሽ ቁልፍ ቃላቶች የተገኙ ሲሆን ጥናቱ ኢትዮጵያ ውስጥ የሚገኙ አነሳሽ ቃላቶችን በስፋትና በጥልቀት ዘርዝሮ መያዙ ተገልጿል። ቃለመጠይቅ ከተደረገላቸው ሴቶች መካከልም ከ78 በመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። እስካሁን ጥናት ባልተደረገባቸው ሌሎች የሕብረተሰብ ክፍሎች ላይም ተመሳሳይ ችግሮች ሊኖሩ እንደሚችሉ ጥናቱን ያካሄደው ማዕከል ጥናት አጥኚና ኤዲተር የሆኑት ፌሊሲቲ መልፎርድ ይገልጻሉ። ይህ ጥናት መረጃ ይሰጣል። መረጃውን ደግሞ የሰብአዊ መብት ተሟጋቾች እና የሴቶች መብቶች አራማጆች ለስራቸው ሊጠቀሙበት ይችላሉ። ጥናቱ በአራት ቋንቋዎች ብቻ ላይ የተደረገ ቢሆንም በመላው ኢትዮጵያ ያለውን አዝማሚያ ስለሚያሳይ በጣም ጠቃሚ ነው ብለን እናምናለን። በሪፖርቱ ዝግጅት ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት የሚደርስ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ መስፋፋቱን ይገልጻሉ። እስከማይታይበት ደረጃ መደበኛ ልምድ እንዲመስል ተደርጓል ሲሉም ሀሳባቸውን ያጋራሉ። ቤተልሔም አካለ ወርቅ ሴታዊት የተሰኘው የሴቶች ጥምረት ተባባሪ መስራች ስትሆን ስራዋ ለበርካታ ጥቃቶች ኢላማ እንድትሆን በር እንደከፈተ ትናገራለች። እስከ ተወሰነ ደረጃ ጭንቅላታችንን እናዘጋጃለን። ጠንካራ የተቃውሞ ምላሾች መኖራቸውም አያስገርመንም። ነገር ግን ምላሾቹ በዚህ መጠን ጠንካራ ይሆናሉ ብለን አልጠበቅንም። ስለዚህ የሚዲያ እና የዲጂታል ደህንነት ስልጠናዎችን ወስደናል። ከሶስት አመታት በፊት የተቋቋመው የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል በሀገሪቱ ውስጥ ላሉ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ቀንቃኞች ከለላ ይሰጣል። የማዕከሉ የፕሮግራም አስተባባሪ ቃል ኪዳን ተስፋዬ ሴቶች በኢንተርኔት ላይ ከሚፈጸም ጥቃት እራሳቸውን መጠበቅ እንዲችሉ በትምህርትና በፖሊሲ አወጣጥ ላይ ከመንግስት የበለጠ ተነሳሽነት ሊኖር ይገባል ይላሉ። ባቀረብነው ምክረ ሀሳብ ላይ የትምህርት ሚኒስቴር የዲጂታል ደህንነት ስልጠናዎችን በስርዓት ውስጥ ማካተት እንደሚችል አንስተናል። ይሄ ማለት መሰረታዊ የኮምፒውተር እና የዲጂታል ክህሎቶችን የሚያዳብር ስልጠና ማለት ነው። ጥናት አጥኚዎቹ በኢትዮጵያ ህግ ውስጥ ጥበቃ የሚደረግላቸው እንደ ብሔር፣ ሃይማኖትና ዘር የመሳሰሉ ጉዳዮች ላይም ምርመራ አካሂደዋል። ግኝቶቹ እንደሚያሳዩትም የኢትዮጵያ ሴቶች በብሔራቸውና በሃይማኖታቸውም ላይ ያነጣጠሩ ተደራራቢ ጥቃቶች ይደርስባቸዋል። በማያ ምስክር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት ዕድሜያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፍረድ ቤት ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና ክሊኒክ ሰርተዋል እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲዎች ተመርቀው ዛሬ ማህበረሰቦቻቸውን ሀገራቸውንም በተለያዩ መስኮች እያገለገሉ የሚገኙ አሉ የአሜሪካ ድምፅዋ ብርሃን ኃይሉ ወይዘሮ ሊዲያን ተማሪዎችን እንዲሁም ደግሞ የተቋማት ኃላፊዎችን አነጋግራ ተከታዩን ዘግባለች። ሳራ ፍሳዬ የዘገበውን ታሰማናለች። እቶም ቆልዑ ካብ ርሑቕ ክመፁ ከለዉ ሓንቲ ቆልዓ ብእንስሳ ብዝተበሊዓ ምስ ሰማ ብጣዕሚ ሓዚነ ነዊሕ መገድ ስለ ዝኸዱ ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማእከላዊ ዞን ሃሓይለ ወረዳ በምትገኘው ፍረስማይ ቀበሌ ነው። በደርግና በህወሀት መካከል ጦርነት ሲነሳ በለጋ ዕድሜያቸው ለስደት መዳረጋቸውን ይናገራሉ ከብዙ ዓመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማይ ሄዱ እቲ ሓደ ዘበገሰኒ ኣነ ንቤተሰበይ ክኸይድ ክመላለስ ከለኹ እቶም ቆልዑት ትምህርት ዘይብሎም ምስ ረኣይኽዎም ቤተሰቤን ልጠይቅ ስሄድ ትምህርት ቤት እንደሌላቸው ተረዳሁ እዚህ ልጆች የትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክመዋት ለማረፍ ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባት ና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ። በህይወት እስካለሁ ሰርቼ መኖር እችላለሁ። ልጆቼም እንዲሁ ናቸው። እነዚያ ልጆች ካሊእ ካሊእ ኩን ዝዕመፃ ይስምዐኒ እቲ ትምህርቲ ዘይብሉ ሰብ ከመይ ከምዚ ጉዳ ታኡ ታብኣቶም ሓደ እየ ብዙ አካባቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው፣ ሶስት የልጅ ልጅም አይተዋል። ቤታቸውን መኪናቸውንና ሌላም ንብረታቸውን ሸጠው የቆጠቡትንም ጨምረው በ1998 ዓ ም ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቦ። ትምህርት ቤቱ በ16 ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል። የሓተሉ እንዴ አይኮድኩን ኣነ ካብዚ ነገራን ታብዚ ጅመር ኣይኮድኩን እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለ ሁኔታውም ነግረውኛል። ቁሳቁስ መሳሪያና ንብረቶቹ መዘረፋቸውና መሰባበራቸውን የቀረውም መውደሙን ሰምቻለሁ ብዙ ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር። 16 ክፍሎችን የያዘ አራት ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው ሶስት ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች ትጥቆችና መጫወቻ ሜዳም ያሟላ በአራት ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ። ዝሕዝን የና ዮ ኩነታት ግን ማሕበረሰብ ናይቲ ከባቢ ኢልካ ዋላት ዋላ ቲ ተምሃራዩ ቲ መምህሩ ብስነ ልቦና ዝተጎደአ ሁኔታው አሳዛኝ ነው። የአካባቢው ማህበረሰብ ተማሪዎች፣ መምህራን የስነ ልቦና ጉዳት ደርሶባቸዋል። የቁሳቁሱና የመሳሪያዎችን ሁኔታ ስናይ ደግሞ ትምህርት ቤቱ እንደ ቀድሞ አይደለም። የመማር ማስተማሩ ሂደት እየተካሄደ ያለው ቤተ ሙከራዎች፣ የፈጠራ ማዕከሎችና አጋዥ መሳሪያዎች ሳይሟሉ ነው። ጥራሕቲ ወለዶ ንከይተርፍ ደረጃታት ንቆፅር ነካይደ ዘለና ትምህርት በዚያ ላይ ሴቶች ለስነ ልቦና ቀውስ የበለጠ መጋለጣቸውን መምህርት ኪዳን ገብረ ትንሣኤ ይናገራሉ። ተን ደቂ ኣንስትዮ ናይ ስነ ኣእምሮ ችግር በፅሒ እውን እዩ እንደገና ሴቶች ብዙ የስነልቦና ችግሮች አጋጥመዋቸዋል። አንዳንዶቹ ተደፍረዋል፣ አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ ሀያ ከመቶ ወርዷል። ዝነበረ መምር ምስትምሃር በእምነት ነጋና ቢንያም ተክለ ማርያም በፈረስ ማይ ሊዲያ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪዎች ናቸው ኮቪድና ጦርነቱ ወደኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ ይሆኑ ነበር። ዴስክታት ናይ ዝተሰባበረ ቤተ ፈተነ ምስቲ ፕራክቲካል ቲኦር ጥራይ እምበር ፕራክቲካል ዝበሃል ምንም የተማርንባቸው ወንበሮችና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሀሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም፣ ህንፃው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል። ዜና ርእካ ድማ ሞራልካ ስለትንካ ሙሉ ንሙሉ ዓላማ ከተሳክዐ ይትኽእል ወይዘሮ ሊዲያ አሁንም ወደ አንድ ሚሊዮን ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል። ልዕሊ 852ሺ ብር ዝዋግኡ 1300 13ሺ ደብተርና 2600 ብዕሮዎች እንዲገዛ አድርገዋል። እራሳቸው ይህንን ካደረጉ በኋላ ከ300 በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውልናል። ቃልን ና አይደንምት የወይዘሮ ሊዲያ ግብረሰናይ ይህ ትምህርት ቤት ብቻ አይደለም። አንዴ ትምህርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ መንገዳቸው ላይ ያጋጠማቸውን ከአስር ዓመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ። አብ መገዲ ሓንቲ ክትወልድ ከፈረስ ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ ሶስት ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር። እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰች ናት ተባበሩን ብለው ሹፌሩን ሲማጸኑ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬን ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና፣ ያን ቀን እሷ ላይ ያየሁት ስቃይ ሁሌም ከዓይነ ሕሊና አይጠፋም በጣም በመዘንኩና በነባሩ ክሊኒክ ውስጥ የማዋለጃ ማእከል ለመስራት ወሰኑ። ከመይ ከምትቆንዞ ነበረት ማለት እዩ ታውተስ ኣብቲ ማእከል መዋለዲ ክሰርሐሎም ዝበልኩ ማእከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለመዋል ስለሸጡ እንዲህ ቀላል تو است نه گنزه مت ሺህ ዶላር በዚህ አካባቢ የሚኖሩ ወዳጆቼ ዝግጅት አድርገው ሀያ አምስት ሺህ ዶላር አሰባሰቡልኝ ብዙ ወጪ ተደርጎበታል እኔ ማህበረሰቤን መርዳት ፈልጋለሁ አንዳች መሰረት ማበጀት ፈልጋለሁ ህዝቡ ለእኔ ወላጆቼ ወንድም እህቶቼ ልጆቼ የምናቸው ብዬ አምናለሁ እንደዚያ ከተጋገዝን ማህበረሰብን መለወጥ እንችላለን መኖሪያ ቤት የሌላቸው ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝ እኮ ለእነሱ እኔ ስላለኋቸው የሚበላላቸው ቀሪውን ራሳቸው እየሰሩ ይሞሉታል። እኔ የማየው የባሰውን ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው? ዘይብሎም ይህ ማዋለጃና ሙሉ ቀዱ ሕክምና ይካሄድበት የነበረ ክሊኒክ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆነዋል። ወደ ዘጠኝ ሚሊዮን ብር የሚገመቱ ውድመት እንደደረሰበት የማማ ሊዲያ የእናቶችና የሕፃናት የጤና ማዕከል ጊዜያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ። ስንመለከት ኣብ ናይ ንብረታት ክርኢ ከለና ኣጠቃላሊ ናይ ጀነሬተር ይኹ ናይ ሞተራት ዘለና ንብረት ከ1.9 ቢልዮን ብር በላይ የሚገመቱ አነስተኛ የኃይል ማመንጫዎች፣ የመጓጓዣ አገልግሎት መስጫዎች፣ ሙሉ ቀዶ ሕክምና ይደረግበት የነበረ ማዕከል በመሆኑም የአልትራሳውንድ የነፍሰ ጡሮች ወርሃዊ ክትትል መሳሪያዎች እንዲሁም አራት ሚሊዮን ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል። አንዳንዶቹም ውድመዋል። በመሰረተ ልማት ላይ አንድ ነጥብ ሶስት ሚሊዮን ብር የሚገመቱ ውድመት ደርሰዋል። የሕክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በህጻናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና የጤና ባለሙያዋ ሲስተር ሀደር አስፋው አብራርተዋል። አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ ሶስት ሺህ ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ ሀያ አራት ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለ ነው በጥቂት አልጋዎች ነው። ስለዚህ የተገላገለችው አልጋውን ፈጥና እንድትለቅ ትገደዳለች። ይህንን እየተጋፈጥን ግን መስራታችንን አላቋረጥንም። ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ህይወታቸውን የሚገፉት በህዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማህበረሰብ ያበረከትኩት ሁሉ እንዲህ ሆኖ ስመለከት ያኔ ከልጆች አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ አሉ ወይዘሮ ሊዲያ። ክዳውን ተገዘለን ከልሆ ወይ ጭማተሮስ ማሚ የዚ ሕሱር ገዚ ይኽልና ለምንድን ነው ርካሽ ጫማ የምትገዥልን? እኛ የምንፈልገው ጥሩን ጫማ ነው ሲሉ እናንተ የምትለብሱት የምትጫሙት አላችሁ፣ ሀገር ቤት ያሉ ወንድሞቼ ና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ህንጻው አልፈረሰም አለ። እሱን ለመጠገንና የጠፋውን ለመተካት ሁሉም የሚቻለውን ያበረክታል ብዬ ተስፋ አደርጋለሁ። ዝፈረሰ ክንጭግኖ ኩላህና ተስፋ ገብር ጋቢና ቪኦኤ ነው እየተከታተላቸው የምትገኙት ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ የሚያተኩር መሰናዶ ነው። ለሀገሪቱ መዲና የቀረቡትን ጨምሮ በዩናይትድ ስቴትስ በየዓመቱ የአካባቢ ማህበረሰቦችን ጉዳይ የሚዘግቡ የዜና ተቋማት ቁጥር በየጊዜው እየቀነሰ ነው። አንድ የሁለተኛ ደረጃ ተማሪ ጋዜጠኞች ቡድን ግን እጥረቱን ለማካካስ ጥረት ላይ ይገኛል። ሮቢን ገስ ያደረሰችንን ዘገባ እንደሚከተለው አቀናብረነዋል። የዋልተር ጃንሰን ሁለተኛ ደረጃ ትምህርት ቤት የዜና ክፍልና የተማሪ ጋዜጠኞች በሞንጎመሪ ካውንቲ ሜሪላንድ ውስጥ ዜናዎችን ይዘግባሉ። አውራጃው በዩናይትድ ስቴትስ ከሚገኙ ሀብታም ቀጠናዎች መካከል አንዱ ቢሆንም በአካባቢው ያሉ ማህበረሰቦች የዜና አውታሮች ቁጥር ግን ማሽቆልቆል ይዘዋል። ሴን ፓርክ ዘፒች የተሰኘው ጋዜጣ ዋና አዘጋጅ ነው። ማህበረሰባዊ የዜና አገልግሎት በእጅጉ ጠቀሜታ እንዳለው አስባለሁ። በአካባቢያችን በጣም ብዙ ጋዜጣዎች ነበሩ። በዚህ ቀጠና ከዓመታት በፊት ስምንት ጋዜጦች የዜና ሽፋን ይሰጡ ነበረ። አሁን ላይ ግን ደሞንጎመሪ ካውንቲ ሰንቲናል ከተሰኘው በጎርጎሲያኑ 1855 ከተቋቋመ ጋዜጣ በቀር ሌሎች ታጥፈዋል። እሱም ቢሆን በኮሮና ቫይረስ ስርጭት ሰሞን ለፈተና ተዳርገዋል፣ ህትመቱን አቁሟል። ሆኖም ጋዜጣ ከሚዘግቡ ተማሪዎች ጋር በተመሰረተ ትብብር ስራውን በበይነ መረብ ላይ መቀጠል ችለዋል። ዘፒች ተብሎ የሚጠራው አውታር የዜና ክፍል ውስጥ ተማሪዎች በበይነ መረብ ላይ ዘገባዎችን ያትማሉ። ህትመቱ የትምህርት ቤት ታሪኮች ላይ ብቻ ያተኩር አይደለም። ተማሪዎችን ሊስቡ የሚችሉ ማህበረሰባዊ ዜናዎችንም ያካትታል። ዘረኝነትን የተመለከተ አስተያየት፣ የትምህርት በጀትን የተመለከተ ዘገባና የአካባቢ ስፖርት ትኩስ መረጃዎችም ሊሆኑ ይችላሉ። ሚያ ሀልፐር ዘፒች በተሰኘው አውታር ውስጥ የተማሪ ጋዜጠኛ ናት። Not as secure as it once was, and it's been changing a lot over the years. አንዳንዴ ዘ ሴንትነል አውታር በአማካሪዎቻቸው እውቅና ከተማሪዎች ዘገባዎችን ይጠይቃል። ብዙ ጊዜ ግን አውታሩ ተማሪዎች ዘፔች በተሰኘው አውታራቸው ላይ ካተሟቸው ዘገባዎች መካከል መርጦ ይወስዳል። ዊንዲ ቦሬል የተማሪ ጋዜጠኞች አማካሪና በዋልተር ጃንሰን ትምህርት ቤት ውስጥ መምህርት ናቸው። It evolved into this um current process where when they see something that የሚወዱትን ነገር አሊያም ማህበረሰቡ ላይ ተጽዕኖ ያሳድራል ባሉት ጉዳይ ላይ ይሰሩ ዘንድ ፍቃድ ወደሚወስዱበት ሂደት ተሸጋግሯል። ፍጹም ተስማሚ ነበር። ማርክ ካፕሎፍ ደግሞ የሴንትነል አሳታሚ ናቸው። እኛ ለነሱ ድምፅ ለመስጠት ትክክለኛ ቦታ እንዲሆን ስለተሰማቸው ክብር ይሰማናል። ሁልጊዜ ከእነርሱ እማራለሁ። የሁለተኛ ደረጃ ትምህርት ቤት ጋዜጠኞች ብቻ ሳይሆን የኮሌጅ ጋዜጠኞችም አሉን። የኖርዝ ዌስተርን ዩኒቨርሲቲ ተመራማሪዎች እንደሚናገሩት ከግማሽ በላይ የሚሆኑት የዩናይትድ ስቴትስ አውራጃዎች አስተማማኝ ዜናና መረጃ የማግኘት ውስንነት ገጥሟቸዋል። የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ክፍተቱን ለመሙላት እንደ አንድ መላ እየታዩ ነው። ሲን ፓርክ በድጋሚ አንድ አሳታሚ ስራችንን ከቁም ነገር ቆጥሮ የምር ስራ እንደምንሰራ እውቅና መስጠቱ ለእኔም ሆነ እነዚህን ዜናዎች ለማሳተም በትጋት ለሚሰሩት ተማሪ ጸሐፍት በመላ ትልቅ ትርጉም አለው። አሌሰንሺው የዓመቱ የሜሪላንድ ሁለተኛ ደረጃ ትምህርት ቤት ጋዜጠኛ ተብላ ተመርጣለች። የሴንትነል አንባቢዎችም ያውቋታል። I look for issues in my community that I think are worth sharing or might be more underrepresented in terms of ብዙዎቹ ለመምረጥ እድሜያቸው ገና ቢሆንም ዩናይትድ ስቴትስ የምታደርገው ምርጫ ቁልፍ ትኩረታቸው ይሆናል ተብሎ ይጠበቃል። ለሁለተኛ ደረጃ ተማሪዎች ብዙ ጊዜ የሚያሳስቧቸው የእግር ኳስ ጨዋታዎች፣ ከእድሜ ኩዮቻቸው ጋር የሚያሳልፉት ልዩ ምሽትና የማህበራዊ መገናኛ አምዶች ናቸው። በዚህ ዜና ክፍል ውስጥ ያሉ ተማሪዎች ግን ትኩረታቸው የትምህርት ቤቱን ቅጽር ግቢ ተሻግረው በማህበረሰቡ ዘንድ አሻራውን እየተሆነው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 አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን መልካም ምሽት ስንላችሁ